የመናኝ ጉዞ ምዕራፍ ሁለት በአቶ አለም አዋቂ መታለሉ፣ ከእምነት ወደ ምግባር ሲዘነበል። ክርስቲያንም ብቻውን ሲሄድ አንድ ሰው ሜዳውን አቋርጦ ወደ እርሱ ሲመጣ ከሩቅ አየ። እንደ አጋጣሚ የየራሳቸውን መንገድ ሲያቋርጡ ተገናኙ። የሰውዬውም ስም አቶ የአለማዋቂ ተባለ። የሚቀመጥበትም ከተማ ክርስቲያን ከተወለደበት ከተማ አጠገብ ነበር። ከተማው በጣም ትልቅ ነበረና ስሙ ስጋዊ ጥበብ ተባለ። ይህ የአለማዋቂ ስለ ክርስቲያን ጥቂት ወሬ ሰምቶ ነበር። ክርስቲያን የጥፋትን ከተማ ለቆ መሄዱን እርሱ ይኖርበት በነበረው ከተማ ውስጥ ብቻ ሳይሆን በሌሎችም ከተሞች ውስጥ በሰፊው ተወርቶ ስለነበር። አቶ ያለማዋቂ የክርስቲያንን የድካም እርምጃ ስቃዩን፣ ይህን የመሰለውንም አይቶ ያ ሰው ይሆናል በማለት እንዲህ ስል ከክርስቲያን ጋር ንግግር ጀመረ። ያለማዋቂ ምና ወዳጄ፣ ይህን ከባድ ሸክም ተሸክመህ ወዴት ለመሄድ ታስባለ? ክርስቲያን ከከባድም ከባድ ሸክም ነው። እኔ ሄደው ከፊቴ ወዳለችው ወደዚያች በር ነው። ከዚያች ደርስ ከሸክሜ እንደማርፍበት ቦታ የሚወስደውን መንገድ አገኛለሁ ይህ ተነግሮኛልና። ያለም አዋቂ ምስትና ልጆች አሉሁኒ። ክርስቲያን አሁን ዳሩ ግን ይህ ሸክም እጅግ ስለ ከበደኝ በምስቴና በልጆቼ የቀድሞውን ያህል ደስ ልሰኝባቸው አልቻሉም። ጭራሹንም ምስትና ልጆች እንዳልነበሩኝ ሆኖታ ይታየኛል አንደኛ ቆሮንቶስ ሰባት ሀያ ዘጠኝ የአለም አዋቂ ምክር ብሰጥ ትቀበለኛለህ ክርስቲያን መልካም ምክር ለመስማት ጓጉቻለሁና ምክርህ መልካም ከሆነ እቀበለዋለሁ የአለም አዋቂ እንግዲህ አውስልምከርህ በፍጥነት ከሸክም ተገላገል። እንዲህ ካላደረገ ለነፍስህ ረፍት አታገኝም። እግዚአብሔር የሚሰጥህም የበረከቱን በጎነት ጥቅም ልትቀበል አትችልም። ክርስቲያን እኔም የሚፈልገው ከዚህ ከባድ ሸክም እንዲገላገል ነው። ዳሩ ግን ራሴ ሸክሜን ላወርደው አልችልም። ከሀገሬም ውስጥ ቢሆን ከትከሸካ ይህን ሸክም ሊያወርድልኝ የሚችል አንድ ሰው አላገኘውም። በዚህ በኩል መሄዴ ከሸክም እንዲገላገል ነው። ያለማዋቂ፣ ከሸክም እንድትገላገል በዚህ መንገድ ሂድ ብሎ የማን መከረህ? ክርስቲያን፣ የመከረኝ ሰው ወንጌላዊ ይባላል። ለእኔ እንደ ታየኝ ታላቅና ክቡር ያለው ሰው ነው። ክብር ያለው ሰው ነው። ያለማዋቂ፣ እንዲህ ብሎ የመከረህ ሰው እርጉም ይሁን። ከዚህ መንገድ የባሰ አደገኛና አድካሚ የሆነ ሌላ መንገድ በዓለም አይገኝም። የሰውየውን ምክር ተከተልና አለመዋሸቴን ታገኘዋለ። እንደማየውማ ከዚህ ቀደም አንዳች ነገር አግኝተዋል። ተስፋ የሚያሳጣ የረግረግ ጭቃ በአንተ ላይ ይታያል። አንተ የመጣበትን መንገድ ተከትለው የሚሄዱ ሰዎች ብዙ ሀዘን ይደርስባቸዋል። ያረግረግ የነዚህን ሀዘኞች ሀዘን ሀዘኖች መጀመሪያ ነው በእድሜ ካንተ በልጣለሁና ስማኝ አሁን የምትሄድበት መንገድ ድካም ስቃይ ረሃብ አደጋ ራቁትነት ሰይፍ አንበሳ ዘንዶ ጨለማም በአጭሩ ሞትና የሆነ ሁሉ አይታጣበትም ይህን በብዙ ምስክሮች የጸና ነው ስለዚህም በእውነት እርግጥ ነው የአንዱን የእንግዳ ሰው ምክር ሰምቶ ሰው እንደምን ባለ መጠንቀቅ ሰውነቱን ይጥላል። ክርስቲያን፣ ጌታዬ፣ አሁን ከቆጠሩልኝ ነገሮች ሁሉ ይልቅ ይህን በጀርባ ያለው ሸክም እጅግ ያስፈራኛል። ከሸክሜ ልገላገል እንጂ በመንገዴ ላይ ምንም ቢያጋጥመኝ ግድ የለኝም። ያለማዋቂ፣ ለመሆኑ ይህ ሸክም እንደምን ደረሰብህ? ክርስቲያን እዚህ በጄ ላይ ያለውን መጽሐፍ ባነበቡ ጊዜ ይህ ሸክም ተሰማኝ። ያለ ማዋቂ እኔም እኮ መስሎኝ ነበር፣ ሌሎች ደካሞች ሰዎች ከአቅማቸው በላይ በሆነ ነገር ሲገቡ የሚደርስባቸው የራስ መዞር በአንተም ለደረሰብህ ይህ የራስ መዞር የወንድነት ሞት ከማፍሰሱ በላይ አጥፊ በሆነ ድፍረት ያጣድፋቸዋል። ያውም ነፍስን እንደ መጨበጥ ነው እኔ እንደማየው ይሄ ራስ መዞር ልብህን ነስቶታል። ክርስቲያን እኔ ላገኘው የሚፈልገውን አውቃለሁ። እርሱም ከዚህ ከከበደኝ ሸክም እረፍት ነው። ያለ ማዋቂ እኔን ለመስማት ትዕግስት ብኖርህ የምትፈልገውን ነገር ያለ ያላደጋ እንድታገኘው እኔ ልመራህ እችላለሁ። አንተ ግን በዚህ ብዙ አደጋ ባለበት መንገድ እረፍትን መፈለግህ ለምን ይሆን? ፈውሱ ቅርብ ነው። ከዚህ በላይ አደጋዎችን ከማግኘት ፈንታ በደህንነት መኖርን፣ ወዳጅነትን፣ ደስታን እንደምታገኝ ጨምሬ ነው እነግረሃለሁ። ክርስቲያን፣ ጌታዬ ባኮን ይህ ምስጢር ይግለጹልኝ። ያለ ማዋቂ፣ ከዚያ ማዶ አንድ ጠባየ ጥሩ የምትባል መንደር አለች። በመንደሪቱም ውስጥ የሚኖር አቶ ይገኛ የተባለ አንድ ሰው አለ። ይህ ሰው ብልህ ነው። ስሙም በጣም የተመሰገነ ነው። እንዳንተ ያሉትን ሸክም የተጫናቸውን ሰዎች ሸክማቸውን ከትከሻቸው እንድጥሉት ይረዳቸዋል። እኔም እንደማውቀው ሰውዬው በዚህ መንገድ ብዙ ጥቅም ሰርቷል። ከሸክማቸው የተነሳ ጥቂት ራሳቸው የዞረባቸውን ሰዎች ለመፈወስ ደግሞ ችሎታ አለው። ወደ እርሱ ብትሄድ በፍጥነት እርዳታ ታገኛለህ። የቤቱ ርቀት ከዚህ አንድ ሩብ ሰዓት አይወስድም። ይህም ምገኛ የሚባለው ሽማግሌ በቤቱ ባይኖር የእርሱን ያህል ሊያገለግል የሚችለው ልጁን ታገኛለህ። ልጁ ልዝብ ይባላል። ከዚያ ከሸክምህ ልታርፍ ትችላለህ። ወደ ቀድሞ መኖሪያ ለመመለስ ባትፈልግ፣ ይህ እንደሆነ አልመኝም፣ ሚስትህንና ልጆችን በመልእክት ልታስመጣቸው ትችላል። ከዚህ መንደር ውስጥ ካሉት ባዶ ቤቶች አንዱን ተስማሚ በሆነ ዋጋ ተከራይተህ ለመኖር ትችላለ። ዋጋው ርካሽ ሆኖ አይነቱ መልካም የሆነ ምግብ አለ። ከሁሉም ሙልቅ ኑሮ ደስተኛ የሚያደርገው ይህ ነው። ታማኞች ከሆኑ ጎረ ቤቶች ጋር መልካም ስም ይዘህ በምቾት ትኖራለ። ምን እንደሚያደርግ ስለጨነቀው ምን እንደሚያደርግ ስለጨነቀው ለጥቂት ጊዜ ዝም አለ። በመጨረሻ ግን እንዲህ ስል አሰበ፣ ይህ ሰው ያለው እውነት ከሆነ ምክሩን ከመቀበል በቀር ከዚህ የተሻለ ምንም ለማድረግ አልችልም አለና ከአቶ የዓለም አዋቂ ጋር እንድ ስል ንግግሩን ቀጠለ። ክርስቲያን ወደዚያ ታማኝ ወደሆነው ቤት የሚወስደው መንገድ የትኛው ነው? ያለማዋቂ ያ ከፍ ያለው ተራራ ይታያልን? ክርስቲያን አሁን እንደን አድርጌ ያየዋለሁ። ያለ ማዋቂ በዚያ ተራራ አጠገብ ሄደህ መጀመሪያ የምታገኘው ቤት የአቶ ህገኛ ቤት ነው። ይህን ከተነጋገሩ በኋላ ክርስቲያን ከመንገዱ ወጥቶ ረዴትን ለመፈለግ ወደ አቶ ህገኛ ቤት ሄደ። ነገር ግን ወደ ተራራው ስጠጋ ተራራው እጅግ ረጅም ሆኖ ታየው። የተራራው ጎን በመንገዱ ላይ በጣም የተንጠለጠለ መሰለው። ተራራውን በራሱ ላይ እንዳይወድቅ ፈርቶ መንገዱን ሊቀጥል አልደፈረም። በዚህም ምክንያት ቁሞ ምን እንደሚያደርግ ሲያስብ ሸክሙ ከቀድሞው ይልቅ አሁን እየከበደ መስሎ ተሰማው። ከተራራውም ውስጥ የሳት ብልጭታ ይወጣ ነበር። ክርስቲያንም እንዳይቃጠል ፈራ። ዘጸአት 19 16 18 ዕብራውያን 12 21 ከፍርሃትም የተነሳም የአልባውና ይንቀጠቀጥ ጀመር። የዓለም አዋቂ የሰጠውን ምክር በመከተሉ አዘነ። በዚህ ጊዜ ክርስቲያን ወንጌላዊን ወደ እርሱ ሲመጣ አየው። ባየውም ጊዜ አፍሮ ፊቱ ደም መሰለ። ወንጌላዊ ወደ ክርስቲያን እየቀረበ መጣ። ወደ ክርስቲያን ተጠግቶ ቁጡ በሆነና በሚያስፈራ አስተያየት ተመለከተው። የሚቀጥለውንም ወቀሳ ከክርስቲያን ጋር ጀመረ። ወንጌላዊ ክርስቲያን ሆይ ከዚህ ምን ታደርጋለህ? ክርስቲያን ለዚህ ጥያቄ መልስ አጣ። ምንም ሳይናገር ዝም ብሎ ቆመ። ወንጌላዊም ቀጥሎ እንዲህ ስል ጠየቀው። ከጥፋት ከተማ ቅጥር ውጪ ስታለቅስ ያገኘው ሰው አንተ አይደለህምኒ? ክርስቲያን አሁን ጌታዬ፣ ያ ሰው ነኝ። ወንጌላዊ ወደ ትንሽቱ በር የምትወስደውን መንገድ አላመለከትኩህምን? ክርስቲያን አሁን ጌታዬ። ወንጌላዊ ታዲያስ ከመቼ ሆኖ መንገድህን ለቀቀ? እነሆ አሁን ከመንገድ ተሳስተሃል። ክርስቲያን ተስፋን የሚያሳጣ ረግረግን ከተሻገሩ በኋላ አንድ ሰው አገኘው። እርሱም እንዲህ ስል መከረኝ። ወደፊት ባለው መንገድ ሸክምህን የምጥልልህ ሰው ታገኛለህ። እኔም ምክሩን ሰማሁት። ወንጌላዊ እንዴት ያለ ሰው ነበር? ክርስቲያን አንድ ጨዋ የሚመስል ሰው ነበር። ብዙ ካነጋገረኝ በኋላ ምክሩን እንዲቀበል አረገኝ። ምክሩን ተቀብዬ እስከዚህ መጣሁ። እንዳሩ ግን የተራራ በመንገዱ ላይ እንዴት እንደ ተንጠለጠለ ባየው ጊዜ ከራሴ ለ እንዳይወድቅ ፈራሁና በድንጋጤ ቀጥ ብዬ ቆም ወንጌላዊ፣ ያ ሰው ምን አለ? ክርስቲያን፣ ወደት ትሄዳለህ ብሎ ጠየቀኝ። እኔም ነገሩ ወንጌላዊ ከዚያ በኋላስ ምን አለ? ክርስቲያን ሚስትና ልጆች አሉ ወይ ብሎ ጠየቀኝ። አሉኝ፣ ነገር ግን በጀርባዬ ላይ ያለው ሸክም በጣም ከብዶኛልና እንደ ቀድሞው በእነሱ ልደሰትባቸው አልቻልሁም ብዬ ነገርኩት። ወንጌላዊ ከዚያስ በኋላ ምን አለ? ክርስቲያን በፍጥነት ከሸክም ተገላገል ብሎ መከረኝ። እኔም እረፍት መፈለገን ነገሩት። እንዴም አሉ እኔ የምሄደው ከዚች ማዶ ወዳለችው በር ነው። ከዛች ሲደርስ እረፍት ወደማገኝበት ቦታ እንዴት እንደምሄድ ሌላ ምክር ይሰጠኛል። ሰውዬ እርሶ ካመለከቱኝ መንገድ የተሻለና ያጠረ ያን ያህል ችግርም የሌለበት ሌላ መንገድ አሳይሃለሁ አለኝና እንዲህ ሲል ነገረኝ። እኔ የማሳይህ መንገድ ወደ አንድ ሰው ቤት ይመራሃል። ያ ሰው ይህንን ሸክም ለመጣል ችሎታ አለው። እኔም ምናልባት ከሸክሜ ቶሎ ባርፍ ብዬ አመኑት ከፊተኛውም መንገድ ወጣሁና ወደዚህኛው ገባሁ። ነገር ግን ወደዚህ ስፍራ መጥቼ የነገሮችን ሁኔታ ቢመለከት አደጋ እንዳገኝ ፈራሁና ቀጥ ብዬ ቆሙ። አሁን ግን ምን እንደማደርግ አላውቅም። ወንጌላዊ የእግዚአብሔርን ቃል እስካነብል ድረስ ትንሽ ቆይ። ክርስቲያን እየተንቀጠቀጠ ይጠብቅ ነበር። ወንጌላዊም አለ፣ ለምናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስ ላስረዳቸው እምቢ አሉ። እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? ዕብራውያን 12:25። ደግሞም እንዲህ አለ፣ ጻዲቅ በሃይማኖቱ ይድናልና ማንም ግን ወደ ኋላ ቢያፈገፍግ ነፍሴ አትወደው። ዕብራውያን 10 38 እንዲህም ስል ቃላቱን ተረጎመ። ወደ መከራ የምትሮጠው ሰው አንተ ነህ። የልውልን ምክር መጣል ጀምረሃል፣ ከሰላም መንገድም እግርህን መልሰሃል። ስለዚህም ወደ ዘላለም ጥፋት ለመድረስ ጥቂት ቀረ። ክርስቲያንም እንደ ሞተ ሰው ሆኖ ከወንጌላዊ እግር ስር ወደቀ። እንዲህም ስል ጮኸ፣ ወዮልኝ የጠፋው ነኝ። ይህንንም ባየ ጊዜ ወንጌላዊ በቀኝ እጁ ያዘው፣ እንዲህም አለው፣ ለሰው ኃጢአት ሁሉ ስድብም ሁሉ ይሰረይለታል ማቴዎስ 12:31 ማርቆስ 3:28-29 ያላመነ አቱን ያመነውን እንጂ ዮሐንስ 20:27። የዚያን ጊዜ ክርስቲያን ጥቂት ተጽናና እንደ ቀድሞውም እየተንቀጠቀጠ ተነስቶ በወንጌላዊ ፊት ቆመ። ወንጌላዊም እንዲህ ስል ነገሩን ቀጠለ። የምነግርህን ከልብህ ተጠንቅቀ ስማኝ። የአሳሳተህ ሰው ማን እንደሆነ፣ ደግሞም ወደ ማን እንደ ላከህ አሁን እነግረሃለሁ። ያገኘኸው ሰው የዓለም አዋቂ ይባላል። ተስማሚ ስም ተሰጥቶታል። እንዴት ቢባል አስቀድሞ የዚህ ዓለም ጥበብ ብቻ ያውቃልና፣ ጠባየ ጥሩ ወደምትባል ከተማ ለመሳለም ይሄዳል አንደኛ ዮሐንስ አራት አምስት ደግሞም በዚህ ዓለም ጥበብ ስለ ክርስቶስ መስቀል ከመሰደድ ስለሚያድነው ይህን ጥበብ ይወዳል። ገላቲያ ስድስት አስራ ሁለት ዓለማዊ ስለሆነ እውነተኛና ቅን የሆነውን የእኔን መንገድ ለማጣምም ይፈልጋል። ከዚህ ሰው ምክር ውስጥ እጅግ ልትጠላቸው የሚገባ ሶስት ነገሮች አሉ። አንደኛ ቀን ከሆነ መንገድ አንተን ማሰናከሉ፣ ሁለተኛ የመስቀሉን ትምህርት በአንተ ዘንድ የተጠላ ለማድረግ መጋደሉ፣ ሶስተኛ እግሮችህን ወደ ሞት በሚወስደው መንገድ ላይ መምራቱ። መጀመሪያ ከእውነተኛው መንገድ በማስወጣቱ ምክሩን ልትጸየፈው ይገባሃል። ከዚያም በኋላ አንተ እሺ ማለትህን ደግሞ መጸየፍ ይገባሃል። እንዴት ቢባል ያንተ ሽባይነት ስለ ዓለም አዋቂ ምክር ብሎ የእግዚአብሔርን ምክር መናቅ ነው። ጌታ ይላል፣ በጠባቢቱ በር ለመግባት እንድትችሉ ተጣጣሩ ሉቃስ 13 24 እርሷም እኔ ያመለከቱህ በር ናት። ወደ ሕይወት የምትወስደው በር ጠባብ ናት፣ የሚያገኟትም ጥቂቶች ናቸው። ማቴዎስ ስድስት 13 እስከ 14 ይህ ክፉ ሰው ከዚህ ጠባብቱ በር ወደ እርሷም ከምትወስደው መንገድ አባ ብሎ አስወጣህ እንዲህም በማድረጉ እስከ ጥፋት ሊያደርስህ ጥቂት ቀረው። ከቀናው መንገድ አንተን ስላስወጣህ ተቃወመው። አንተም እሱን ስለሰማኸው የራስህን ስህተት ተጸየፍ። ሁለተኛ አንተ መስቀሉን እንድትንቅ በመጋደሉ ምክሩን ልጠላ ይገባሃል። አንተ ከምስክር ሀብት ይልቅ መስቀሉን ልትመርጣ አይገባህምኒ ዕብራውያን አስራ አንድ ሀያ አምስት ሀያ ስድስት ከዚህ ሌላ የምስጋና ንጉሥ ነፍሱን የሚያድን እጥላታል ብሎ ነግሮሃል። ማንም ወደ እኔ ቢመጣ አባቱን እና እናቱን፣ ምስቱን፣ ልጆቹን፣ ወንድሞቹን፣ ይቶቹን ነፍሱንም ካልጠላ ደቃ፣ መዝሙሬ ሊሆን አይችልም። ሉቃስ 14 26 እኔም እምልሃለሁ እውነተኛው ቃል ይህን ካላደረግህ የዘላለምን ሕይወት አታገኝም ብሎ ቢመክርህ፣ ማንም ሰው መጥቶ መሞቻህ ነው ብልህ፣ እንደዚህ ያለውን ትምህርት ልትጠላው አይገባህምኔ። ሶስተኛ፣ እግሮችን ወደ ሞት በሚመራው መንገድ ላይ በመምራቱ ምክሩን ልትጠላ ይገባሃል። ወደ ማን እንዳመለከተህ ማሰብ አለብህ። ደግሞም ያ ሰው ሸክምህን ለማውረድ ችሎታ እንደሌለው ማወቅ ይገባሃል። እረፍት ታገኛለህና ወደ እርሱ ሂድ ተብለህ የተላክህበት ሰው ስሙ ህገኛ ነው። እርሱም የአንዲት ባሪያ ልጅ ነው። ይህች ባሪያ ከልጆቿ ጋር በባርነት ትኖራለች። ገላትያ አራት 21 እስከ 27። እርሷም በራሴ ላይ ትወድቃለች ብለ የፈራሃት በምስጢር የሲና ተራራ ናት። እርሷና ልጆቿ በባርነት ውስጥ ሲኖሩ ከእነሱ ዘንድ ነፃነትን ለማግኘት አንተ እንደምን ተስፋ ታደርጋለህ? ይህ አቶ ይገኛ ከሸክምህ ነፃ ሊያወጣ አይችልም። እርሱ ከአሁን በፊት ከሸክሙ የገላገለው ማንም ሰው የለም። ለወደፊትም ከቶ ማንንም ከሸክሙ የሚገላግል ሰው መስሎ አይታይ። ህግን በመስራት ማንም ሰው ከሸክሙ ሊገላገል አይችልም። ስለዚህ አቶ አለም አዋቂ የማይስማማ እንግዳ ነው። አቶ ህገኛም አታላይ ነው። ለዚህ በተባለውም ልጁ ምንም እንኳ አውቆ ፈገግ ባይ ቢሆን አስመሳይ ነውና ምንም ሊረዳህ አይችልም። ከእነዚህ ሰዎች የሰማኸው ህዝብ ዝብዝብ ሁሉ እኔ ካመለከትሁ መንገድ አንተን ለማስወጣትና ከደህንነት እንድትርቅ ለማድረግ የታቀደ ዕቅድ ከመሆን በስተቀር ሌላ ጥቅም የለበትም። ከዚህም በኋላ ወንጌላዊ የተናገረውን ቃል ለማጽናት በታላቅ ድምፅ ሰማይን ምስክር ጠራ። ከተራራውም ውስጥ ቃላትና እሳት ወጡ። በተራራው ስር የቆመው ምስክኑ ምስ ክርስቲያን ከመደንገጡም የተነሳ የራሱ ጠጉር ቆመ። ቃሎቹ እንዲህ ይሉ ነበር፣ ኦሪትን በመስራት ያሉ ሁሉ ከመርገም በታች ናቸው ተጽፏልና፣ በዚህ ሕግ ውስጥ የተጻፈውን ሁሉ ያደርገው ዘንድ የማይጠብቅ እርጉም ነው። ገላቲያ ሶስት አስር አሁንም ክርስቲያን ወደ ሞት እንደ ቀረበ አስቦ የመረረ ለቅሶ ያለቅስ ጀመር። ከዓለም አዋቂ ጋር የተገናኘበትን ስንኳ ረገመ። የዓለም አዋቂን ምክር ስለ ሰማ ከሺ ድሎች የባሲው ነኝ ብስል ራሱን ሰደበ። የዚያን ሰው ትምህርቶች ከስጋ የፈለቁ ነበሩ። ነገር ግን እውነተኛውን መንገድ እስኪያስለቅቁት ድረስ በክርስቲያን ላይ ስልጣን አገኙ። ይህ ነገር ክርስቲያንን በጣም አሳፈረው። ከዚህ በኋላ ክርስቲያን በልብና በቃል ወደ ወንጌላዊ ቀረበ። ክርስቲያን፣ ጌታዬ ሆይ፣ አሁንሳ ምን ይመስልዎታል? ተመልሼ ወደ ትንሽቱ በር ለመሄድ ይችል ዘንድ አንዳች ተስፋ አለኝ ይሆን ስላደረገውት በደል ከዚህ ስፍራ ተከላክዬ ተከልክዬ በፍርሃት እመለስ ሲሆን የዚያን ሰው ምክር ስለ ሰማው ከልብ ያዝኛል። ነገር ግን አጢአቴ ይሰረይልኛል። ወንጌላዊ ባደረገው ስህተት ሁለት በደል ሰርታልና አጢአቴ ታላቅ ነው፣ ባልታዘዘው መንገድ ስለመሄድ። መልካምን መንገድ ታውህ ነገር ግን በትንሿ በር አጠገብ የሚቆመው ሰው ለሰዎች በጎ ፈቃድ ያለው ሰው ነው። እንግዲህም ወዲህ ይቀበልሃል። ብቻ ዳግመኛ ከመንገድ ፈቀቅ እንዳትል ተጠንቀቅ። መዝሙር ሁለት አስራ